ኢትዮጵያ በታችኛው የኦሞ ሸለቆ የምታካሄዳቸው ግዙፍ የግድብና የእርሻ ልማት ሥራዎች ባለፉት ሁለት ዓመታት ውስጥ ብቻ የኬንያውን ቱርካና ሐይቅ ውሃ መጠን በአንድ ነጥብ አምስት ሜትር እንዲቀንስ አድርጓል ሲል ሁማን ራይትስ ዋች አሳስበዋል። ይህም በአካባቢው በሚኖሩ ግማሽ ሚሊዮን ሰዎች ሕይወት ላይ ስጋት ማሳደሩን ድርጅቱ ገልጿል። ሁኔታው ወደፊት ሊያስከትል የሚችለውን የበለጠ ችግር ለማስወገድ እስካሁን በሁለቱም መንግስታት በኩል የተወሰደ ብዙም ጥረት የለም ብሏል። ሪፖርቱን ያወጣው ሂውማን ራይትስ ዋች ከናይሮቢ የጂል ክሬግ ዘገባ ደርሶናል። ሰሎሞን ክፍሌ ያቀርበዋል። ኢትዮጵያ ሦስተኛውን የጊቤ ግድብ በታችኛው የኦሞ ሸለቆ የከፈተችው ባለፈው የአውሮፓውያኑ ዓመት 2016 መጨረሻ ላይ ነው። የሸንኮራና የጥጥ እርሻዎችን እንዲሁም ግድቦችን ጨምሮ ለመገንባት ካላት ግዙፍ የልማት ፕሮጀዎች አካል መሆኑ ነው። ሦስተኛው የጊቤ ግድብ እንደ አውሮፓውያን ዘመን አቆጣጠር በ2015 ከግድቡ በስተጀርባ በተሠራው የውሃ ማጠራቀሚያ የተጀመረው ውሃ መቅዳት ቀድሞ ወደ ቱርካና ሐይቅ ይወርድ የነበረውን ውሃ በከፊል አግዷል። እንዲያውም በአካባቢው የተጀመረው የሸንኮራ አገዳና ጥጥ እርሻ ልማት ወደ ቱርካና ሐይቅ ይገባ የነበረ ውሃ ይበልጥ ይቀንሳል። ሁማን ራይትስ ዋች በዋቢነት ያቀረባቸው መረጃዎች የቱርካና ሐይቅ የውሃ መጠን ባለፉት ሁለት ዓመታት ጊዜ ውስጥ በአንድ ነጥብ አምስት ሜትር መቀነሱን ያመለክታሉ። ከ2014 መጨረሻ ወዲህ ቀድሞ በውሃ ይሸፈን የነበረው የሐይቁ ጠረፍ በአንድ ነጥብ ሰባት ኪሎ ሜትር መራቆቱንም መረጃዎች ያሳያሉ። በሂዩማን ራይትስ ዋች የኢትዮጵያና የኤርትራ ጉዳዮችን በዋናነት የሚያጠኑት ፌሊክስ ሆርን ሲናገሩ የኢትዮጵያ የግድብና እርሻ ልማቶች በኦሞ ሸለቆና በቱርካና ሐይቅ አካባቢ የምግብ አቅርቦቱንና የሕዝቡን የዕለት ተዕለት ኑሮ በብርቱ ይጎዳል ብለዋል። ልማቶች ሁሉ ያላቸው የጋራ ባህሪ ውሃ በብዛት መጠቀማቸው ነው ይህ አሁን የታየው የውሃው በ1.5 ሜትር መቀነስ የመጀመሪያው ምልክት በመሆኑ በጣም አሳሳቢ ፌሊክስ ሆርን ይህን የተናገሩት የጊቤ ግድብ ስራውን ሲጀምር የቱርካና ሐይቅ የውሃ መጠን ዘጠና ከመቶ የሚሆነውን ውሃ ከኦሞ ወንዝ የሚያገኘው የቱርካና ሐይቅ የውሃ መጠን በሁለት ሜትር ይቀንሳል ሲሉ ነፃ በውሃ ጥናት ላይ የተሰማሩ ባለሙያዎች እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም የሰጡትን ትንበያ መሠረት በማድረግ ነው። የኢትዮጵያ ግድቦችና የእርሻ ልማቶች ሥራ ሙሉ በሙሉ ተግባራዊ ሲሆኑ የቱርካና ሐይቅ የውሃ መጠን በ20 ሜትር እንደሚቀንስም ባለሙያዎቹ ተንብየዋል። እነዚህ የኢትዮጵያ የውሃ ልማት ፕሮጀዎች ከኦሞ ወንዝ በታች የሚኖሩ ሕዝቦችን የሚጎዱ ቢሆንም ችግሩን ይበልጥ የሚያባብሰው ግን የአየር ንብረት ለውጥ ይሆናል ሲሉ ፌሊክስ ሆርን ይከራከራሉ። የቱርካናን ሕዝብ ለረጅም ጊዜ ስጋት ላይ የሚጥለው የአየር ንብረት ለውጥ ነው። ይህም ሐቅ መሆኑን መረጃዎች በግልጽ ያሳያሉ። በተጨማሪ ግን ከአካባቢው ነዋሪዎች ጋር በመነጋገር የዝናብ ወራት ጊዜ መለዋወጡንና መላ አካባቢው ይበልጥ ደረቅ እየሆነ መምጣቱን ትረዳለህ ዛሬ በዚያ አካባቢ የግጦሽ መሬት ቀንሷል። የመጠጥ ውሃ ቀንሷል። የነዋሪዎቹ ቁጥር ግን ጨምሯል። የቱርካና ሀይቅ ወዳጆች ፍሬንድስ ኦፍ ሌክ ቱርካና የተሰኘው ድርጅት መሥራችና ዋና ዲሬክተር ኢካል አንጌሊ በበኩላቸው ሲያስረዱ ደግሞ የውሃና የግጦሽ መሬትን የመሳሰሉ መሠረታዊ የተፈጥሮ ሀብቶች መቀነስ የሕዝቡን የዕለት ተዕለት ኑሮና አጠቃላይ ሕይወቱን አስቸጋሪ ያደርጉበታል ብለዋል። አንዳንድ አርብቶ አደሮች ለምሳሌ ከብቶቻቸው ያለ በቂ ግጦሽ መሬት መኖር አስተማማኝ ባለመሆናቸው ኑሯቸውን በአሳ ማስገር ላይ እየመሰረቱ መሆናቸውንም አስረድተዋል። አሁን የተሰማሩበት የአሳ ማስገር ተጽዕኖ እያደረበት መሆኑን ታያለህ። ምናልባትም እስከናካቴው ሊጠፋ ይችላል። ስለዚህ በእነዚህ ማህበረሰቦች ላይ ጭንቀት አሳድሯል። ሳያሰልሱ የሚያቀርቡት ጥያቄም ለምንድን ነው መንግስት ይህን በእኛ ላይ የሚፈጽመው የሚል ነው። ሁመን ራይትስ ዋች የሚለው የኬንያ መንግስት የኢትዮጵያ የልማት ፕሮጀክቶች ሊያደርሱ የሚችሉትን ችግሮች እንድትቆጣጠር በኢትዮጵያ ላይ በቂ ተጽዕኖ አላደረገባትም፣ ለአካባቢው ማኅበረሰብም በዚያው አንጻር ስለ ፕሮጀዎቹ በቂ ግንዛቤ እንዲያገኙ አላደረገም ነው ሁመን ራይትስ ዋች አክሎም ኢትዮጵያ ሕይወታቸውን በኦሞ ወንዝና በቱርካና ሐይቅ ላይ ላደረጉ ሕዝቦች ደህንነት ብዙም እንዳልተጨነቀች አሳይታለች ብሏል። የኬንያ የውሃ ልማት መሥሪያ ቤት ባለሥልጣናት አስተያየት እንዲሰጡ ተፈልገው አልተገኙም። የኢትዮጵያ መንግሥት ባለሥልጣናትንም ለማግኘት የተደረጉ ጥረቶች አልተሳኩም። በሌላ በኩል ግን የኢትዮጵያ መንግሥት ጊቤ አራት የተባለውን አዲስ የውሃ ግድብ በአንድ ቢሊዮን ስድስት መቶ ሚሊዮን ዶላር እንደሚያንጽ አስታውቋል። ግድቡ ከኢትዮጵያ ውጭ አፍሪካ ውስጥ ከፍተኛ ኃይል ያመነጫል ተብሏል። ሌላ አምስተኛ ግድብ ለመስራትም መታቀዱ ተዘግቧል።